for fluency የእያንዳንዱ ጠቅላይ ግዛት አየር እንደ አዲስ አበባ መልካም ነው? የለም። የእያንዳንዱ ጠቅላይ ግዛት አየር የተለያየ ነው። ከኢትዮጵያ የትኛው ክፍል በጣም ይሞቃል? አብዛኛውን ጊዜ በቀይ ባህር ዙሪያ እና በዝቅተኛ ቦታዎች ማለት በቆላው ውስጥ በጣም ይሞቃል። በከፍተኛ ቦታዎች ማለት በደጋው ቀዝቃዛ ነው። በመካከለኛው ቦታ ማለት በወይና ደጋው የሚገኘው አየር ተስማሚ ነው። ኢትዮጵያ ስንት የክረምት ወራት አሏት? ኢትዮጵያ ውስጥ ሁለት የክረምት ወራቶች አሉ፣ ነገር ግን እንደ እናንተ ክረምት በረዶ የለውም። በረዶ አይተው ያውቃሉ? የለም፣ እስካሁን ድረስ በረዶ አይቼ አላውቅም። በጣም በኃይል ይዘንባል። አዎ፣ አንዳንዴ ኃይለኛ ዝናብ ይዘንባል። ከዝናቡም ኃይለኛነት የተነሳ ወንዞቹ በጣም ይሞሉና ንብረት ያጠፋሉ። አሁን የዝናቡ ወራት ቀርቧል። ስለዚህ ጠቅላይ ግዛቶቹን በመኪና እየተጓዝኩ ለማየት አደገኛ ይመስልዎታል? በክረምት ሆነ በበጋው ኢትዮጵያ ተራራማ ሀገር ከመሆኗ የተነሳ ብዙ መልካም መንገዶች የሏትምና በአውሮፕላን ቢሄዱ ይቻላል። ለመሆኑ የኢትዮጵያ አየር መንገድ በየጠቅላይ ግዛቱ ዋና ከተማዎች ያርፋል? አዎ፣ በየጠቅላይ ግዛቱ ዋና ከተሞች ሁሉ ያርፋል። እንግዲስ በአውሮፕላን እጓዛለሁ። ስላደረጉልኝ እርዳታ አመሰግንዎታለሁ። ጤና ይስጥልኝ ጤና ይስጥልኝ መልካም ጉዞ መኝ ይለወታለሁ የእያንዳንዱ ጠቅላይ ግዛት አየር እንደ አዲስ አበባ መልካም ነው የለም። የእያንዳንዱ ጠቅላይ ግዛት አየር የተለያየ ነው። ከኢትዮጵያ የትኛው ክፍል በጣም ይሞቃል? አብዛኛውን ጊዜ በቀይ ባህር ዙሪያና በዝቅተኛ ቦታዎች ማለት በቆላው ውስጥ በጣም ይሞቃል። በከፍተኛ ቦታዎች ማለት በደጋው ቀዝቃዛ ነው። በመካከለኛው ቦታ ማለት በወይና ደጋው የሚገኘው አየር ተስማሚ ነው። ኢትዮጵያ ስንት የክረምት ወራት አሏት? ኢትዮጵያ ውስጥ ሁለት የክረምት ወራቶች አሉ። ነገር ግን እንደ እናንተ ክረምት በረዶ የለውም። በረዶ አይተው ያውቃሉ? የለም፣ እስካሁን ድረስ በረዶ አይቼ አላውቅም። በጣም በኃይል ይዘንባል? አዎ፣ አንዳንዴ ኃይለኛ ዝናብ ይዘንባል። ከዝናቡም ኃይለኛነት የተነሳ ወንዞቹ በጣም ይሞሉና ንብረት ያጠፋሉ። አሁን የዝናቡ ወራት ቀርቧል። ስለዚህ ጠቅላይ ግዛቶቹን በመኪና እየተጓዝኩ ለማየት አደገኛ ይመስለዎታል? በክረምት ሆነ በበጋው ኢትዮጵያ ተራራማ አገር ከመሆኗ የተነሳ ብዙ መልካም መንገዶች የሏትምና በአውሮፕላን ቢሄዱ ይሻላል። ለመሆኑ የኢትዮጵያ አየር መንገድ በየጠቅላይ ግዛቱ ዋና ከተሞች ያርፋል? አዎ፣ በየጠቅላይ ግዛቱ ዋና ከተሞች ሁሉ ያርፋል። እንግዲያስ በአውሮፕላን እጓዛለሁ። ስላደረጉልኝ እርዳታ አመሰግንዎታለሁ። ጤና ይስጥልኝ። ጤና ይስጥልኝ። መልካም ጉዞ እመኝልዎታለሁ።